በቡራዮና አካባቢዋ በተፈጠረ ግጭት ምክንያት ከመኖሪያቸው የተፈናቀሉ ነዋሪዎች አዲስ አበባ በሚገኙ በተለያዩ ትምህርት ቤቶች ውስጥ በጊዜያዊነት ተጠልለው ይገኛሉ። እነዚህ ከ አስራ ሰባት ሺህ በላይ የሚሆኑ ዜጎች ውንጌት፣ ፊታውራሪ ሀብተ ጊዮርጊስ፣ ቃሌ ብስራት፣ ፊሊጶስ፣ ሚኪሊላንድ ወረዳ ስምንትና ዘነበ ወርቅ ወረዳ አምስት የወጣቶች ማዕከል ውስጥ በአዲስ አበባ መስተዳድርና ነዋሪዎች ጊዜያዊ እርዳታ እየተሰጣቸው እንደሆነ አስተባባሪዎቹ ለቪኦኤ ገልጸዋል። ለተፈናቃዮቹ እርዳታን በማሰባሰብ በቀዳሚነት ከፍተኛ እንቅስቃሴ የሚያደርጉ ወጣቶች ዋና አስተባባሪ ያሬድ ሹመቴ ተፈናቃዮቹ የሚገኙበትን ሁኔታ ገልጾልናል። ለቅሶ አለ። ሁሉም ጋር ስልክ ይደወልላቸዋል። ከሌ ተያዘ፣ ከሌ ተመታ፣ ከሌ ሞተ የሚል ነገሮች ይሰማሉ። አንድ ልጅ ቀርታባቸው አንዲትና ሷ ነፃ ልጅ ሊያመጣ የሄደ አባት ተገደለ ተብሎ ተነግሯት እያለቀሰች ህዝቡ በሙሉ ስሜት ተረብሾ በጣም ከፍተኛ ስጋት ነበረ። ፊልጶስ ካምፓስ አካባቢ ደግሞ ጉዳት የሚያደርስ ሰዎች መጡ ተብለው ረብሻ ነገር ተፈጥሮ ጥይት ሁሉ ተተኩሶ ሰው ተበትኗልና እንዲህ አይነት ነገሮች እየመጡ ነው እያሳደዱት ነው የሚል ስሜት ስለነበር እሁድ የነበረው ነገር በጣም አስፈሪ ነበር። ሰኞም እንደዚህ ትናንትና ማለት ነው እንዲህ አይነት ስጋቶች ነበሩ። አሁን በደንብ ጭንቀታቸው እንዴት ነው ተመልሰው መቋቋም የሚችሉት የሚለው ነው እንጂ ስሜታቸው ተረጋግቷል። ህጻናትም በደንብ መጫወት ጀምረዋል። በየመጠለያዎቹ የሚገኙት ተፈናቃዮች ቁጥራቸው ከፍተኛ እንደሆነና አስፈላጊውን ጊዜያዊ እርዳታ ከምግብ ጀምሮ አልባሳትና ሕክምና እየተሰጣቸው እንደሆነም ያሬድ ይገልጻል። በእኛ ድምር አስራ ሰባት ሺ ሶስት መቶ ሰው ነው። ይሄ ቁጥር በነገሮች ላይ ከአንድ ሰዓት ከሁለት ሰዓት በኋላ ብጠይቂ ሊቀየር ይችላል። አንዳንዶቹ አካባቢያቸው ሰላም ነው ተብሎ የተመለሱ አሉ በብዛት ደግሞ አዳዲስ ግጭቶች ስላሉ የሚገቡዋሉ። የት አካባቢ ነው አሁን ግጭቶች እያጋጠማቸው ወደ እናንተ አሁን? አዲስ አበባ ዙሪያ ላይ አዲስ አበባ አቅራቢያ ላይ በነበወርቅ አካባቢ ቻይና ካምፕ የሚባል የትላንትና አየር ጤና ማለት ነው ትላንትና የተፈናቀሉዋል። ይሄ አዲስ አበባ ውስጥም እራሱ ማለት ነው። ከሶራን በቅ የሚባል ቦታ የመጡት ሰላም ነው ተረጋግቷል ተመለሱ የተባሉ አሉ። እስካሁን ካምፕ ያላገኙ ወደ ሁለት መቶ ሰባ ሰዎች ዛሬ አይተናል። የመጀመሪያውን አናውንስመንት ካረግን ሰዓት ጀምሮ ምግብ በጣም በከፍተኛ ሁኔታ ተርፈዋል ሁሉ እንዲሁም ለሌላም ቦታ የሚበቃ ሁሉ ምግብ ነው የተሰበሰበው። አብዛኞቹ የሚበላሹ ምግቦች አሁን እንደውም መቀበል አንዳንዶቹ ካምፖች ላይ አቁመናል። ትንሽ ወደፊት መዘጋጀት የሚችሉ ቢቀመጡም የማይጎዱ በጥሬ እንዲመጡ ለምስ አሁን የቁርስ የምሳ የራት ምንም ችግር የለም። በጣም ትልቁ ችግር የሆነብን መኝታ ነበረ። ከግማሽ በላይ የሚሆኑት ያደሩት የተኙት የትምህርት ቤት መማሪያ ዴስክ ላይ ወንበር ላይ ቁጭ ብለው ነው ያደሩት። ይሄ ጥረት አለ። አሁን ዛሬ በብዛት ትኩረት የተደረገው ይህንን ችግር ለመፍታት ስለሆነ የተወሰኑ ፍራሾች እየገቡ ነው። በነገራችን ላይ አዲስ አበባ መስተዳድርም ፍራሾች እየገዛ ነው። እህልን የሚበላ የሚጠጣ ነገርም በጀት መድበው አሁን እነሱ እያስተባበሩ ነው። ይህንን ነው ግን፣ እነዚህ ሰዎች እንዴት ነው ወደ ቀያቸው የሚመለሱት? ሰላም ሆኖ እንኳን ቢመለሱ ብዙ ነገር ቤታቸው ተቃጥለዋል ንብረታቸው ተዘርፈዋል አብዛኞቹ በሽመና ስራ ላይ ያሉ ናቸው የሽመና እቃቸው ተቃጥሎባቸዋል ወይም ጥለው መጥተዋል በየመንገዱ ሸክም ሲከብዳቸው የጣሉ አሉ ህይወትም ጉዳት የደረሰባቸው የቤተሰብ አስተዳዳሪ የሆነ አባት የሞተበት ልጅ የሞተበት ወንድም የሞተበት ሰው ብዙ አለ እነዚህ ሰዎች ደግሞ እንዲቋቋሙ ማድረግ ስለሚያስፈልግ አሁን ቀጥሎ እኛ ትኩረት ማድረግ የፈለግነው በተቻለ አቅም ወደ መኖሪያ ቀያቸው ተመልሰው ሰላም እንዲቀጥሉ እዛ ላይ ለመረባረብ ነው። ከዛ ውጭ ግን ያለ የየአካባቢው ወጣቶች ወጣቶች ብቻ አይደሉም፣ ትልልቅ ሰዎች ቢያንስ እድሜያቸው ማለት እናቶች ማለት ነው። ምግብ በማብሰል እንዲህ አይነት ነገሮች ላይ ሁሉ ትልቅ ተሳትፎ አላቸው። ይሄ በነገሮች ላይ እንዲህ አይነት ነገሮች ሰብአዊነት ይቅደም ስለሆነ የምንለው አዲስ አበባ ዙሪያ እንዲህ አይነት ችግሮች ሊመጡ ሁልጊዜም ተሰባስበን እንዲህ አይነት ስራዎች እናደርጋለን። በአሁን ሰዓት ግን የአዲስ አበባ መስተዳደር ኮሚቴ አደራጅቶ ስራዎች የሚመራ አካል ስለመጣ በየካምፖቹ ላይ ያለውን ስራ ሙሉ ለሙሉ ማለት ይቻላል ለነሱ አሳልፈናል። እኛ አስተባብረን የጎደሉ ክፍተቶችን ብቻ በመንገድ ለሰው የተለያዩ እርዳታና ድጋፎች ወደየአካባቢዎቹ እንዲሄዱ ለማድረግ ነው እየሞከርን ያለ ነው። በርካቶቹ ተፈናቃዮች የሚገኙባቸው መጠለያዎች በኮልፌ ቀራኒዮ ክፍለ ከተማ ስር የሚገኙ ናቸው። አቶ ኢሳያስ ምህረት የኮልፌ ቀራኒዮ ክፍለ ከተማ ምክትል ስራ አስፈጻሚ ናቸው። ለተፈናቃዮቹ በጊዜያዊነት እየተሰጠ የሚገኘውን እርዳታ በተመለከተ አብራርተውልናል። የጤና ተቋማት እያንዳንዱ የጤና ሴንተር ለማቋቋም መክረም እያንዳንዱ የማረፍ ያቀረ ከረንት መረጋጋት ስላለ በአካባቢው የሚመጣ የሰው ቁጥር ቀንሷል። ነገር ግን አሁን ዛሬ እየመጣ ያለ ኃይል አለ። እኛም ኤክስፔክት አላረግ ነበር። ወደ አምስት አካባቢ ተጠሉ የነበረ በአቅራቢያው። እነሱ ሰዎች እየመጡ ነው። አዳዲስ መጠለያዎች እየከፈትን እያስገባን ነው ያለ ነው ማለት ነው። ሁለት እቅድ አዘጋጅተን ነው፣ ይህም እየደገት ያለ ነው። ኮሚቴዎች አደራጅተናል። እነዚህ ኮሚቴዎች የረጅም ጊዜና የአጭር ጊዜ እቅድ አዘጋጅተዋል። የአጭር ጊዜ እቅዳችን እነዚህ ሰዎች መጥተዋል፣ እኛ ጋር ተቀላቅለዋል። ስለዚህ ምንም ነገር ሳይጓደልባቸው አገልግሎት እንዲያገኙ ማድረግ ነው። ሁለተኛው የረጅም ጊዜ እቅድ ከማስተዳደሩ ከኦሮሚያ ክልላዊ መንግስትና ከቡራዩ ከተማ አስተዳደር ጋር የሚሰራው ስራ አለ። የጸጥታ አካላት ገብቶ አካባቢ የማረጋጋት የአካባቢ ህብረተሰብ የማወያት ስራ የሀገር ሽማግሌዎች፣ አባገዳዎች፣ ታዋቂ ግለሰቦች፣ ሃይማኖት አባቶች ደግሞ ህብረተሰቡ እንዲያወያዩትና ወደ ቀያቸው እንዲመለሱ የማድረግ ስራ ነው። በእኛ በኩል ቀያቸው ሲመለሱ ወጣቶችን በማስተባበር የፈራረሱ ቤቶቻቸውን የመጠገም የማገዝ፣ የመደገፍ ስራ ነው የሚሰራው እንደ ክፍለ ከተማ ማለት ነው። የከተማ አስተዳደሩ ግን በቋሚነት ሰዎች ወደ መጡበት አካባቢ እንዲመለሱ ከፍተኛ ስራ እየሰራ ነው። ቡድን አደራጅቶውም ከትላንት ወዲያ ጀምሮ ዱራኝ ነው የሚገኙ አሁን የሚገኙበት ሁኔታ እንዴት ነው? መቼም ድንጋጤው ይኖራል ቤተሰብ ዘመድ ያጣሰዋል እና ስሜታቸው ምን ይመስላል እነዚህ ተፈናቃዮች? እርግጥ ነው የልቦና መረበሻ አለ። በተለይ ህጻናቶቹ አካባቢና እናቶች አካባቢ ላይ ያስቸግራል። ይህንን ከ ብረት ና ድርጅቶች ጋርና ከፍተኛ ስራ ደረጃ ባሉ ባለሙያዎች እየታገዝን በየክፍሉ የማዋያ ስራ እየሰራ ነው። እንዲረጋገ የማረ ስራ እየሰራ ነው። ቤተሰቦቻቸው የተጎዱባቸውም በአስራዳቸው እንዲታቀሙ እያደረግነ በበቀላይ አካባቢ ላይ ዘላጆች የተጠፋፉ ህጻናት የማገናኘ ስራ ስንዝርዝር ይሰራርገናል የማገናኘት ስራ እየሰራ ነው። ኛ ያሉትን በዘላቂነት ደግሞ ድጋፍ የሚያስፈልጋቸው አለ። የተለይት ለምሳሌ ዛሬ ወደ ሀያ እናቶችን ለይተን በአቅራቢያችን ወደሚገኙ የእናቶችን ጣናት ማቆያ ስፍራዎች ወስደናል። እዛ አስረክበናቸዋል። ትልቅ ድጋፍ እንዲደረግላቸው ጤና ፕላሶች ክላሶች በማዘጋጀት እነዚህ ሰዎች እዚያም ቢያርፉ እያደረግን ያለ ነው እና መካሪ የሽማግሌዎችን በማደራጀት ወጣቶች እንዲነቁ እያደረግን ያለ ነው። አቶ ኢሳያስ ምህረት በመጨረሻ ለተፈናቃዮቹ ጊዜያዊ መጠለያነት የተዘጋጁት ትምህርት ቤቶች በሚቀጥለው ሳምንት ስራ እንደሚጀምሩ ገልጸው፣ ከዚያ በፊት ግን ተፈናቃዮቹ የሚያርፉባቸው ሌሎች መጠለያዎችን ለማዘጋጀት ቀያቸው የተረጋጋ ዜጎችን ደግሞ መልሶ ለማቋቋም መንግስት ከፍተኛ እንቅስቃሴ መጀመሩን al el saurnal.